ንድፍ አላመለከቱም። ለዩክሬን የሚሰጠውን እርዳታ ለማጽደቅ በዩናይትድ ስቴትስ ምክር ቤት ውስጥ ብርቱ ፍልሚያ ይካሄድ በነበረበት ወቅት ትራምፕ በበኩላቸው የሚሰጠው ብድር እንጂ እርዳታ መሆን የለበትም የሚል አቋም አንጸባርቀዋል። በስጦታ ብቻ ሳይሆን በብድር መልክ ጭምር የሚሰጥበትን መንገድ እያሰብን ነው። በአያሌ ቢሊዮኖች የሚቆጠር ዶላር ለስጦታ ስናቀርብ ቆይተናል። ትራምፕ በተጨማሪም ዩክሬን ለመርዳት በሚደረገው ጥረት አውሮፓ ትልቁን ድርሻ መውሰድ አለበት ይላሉ። በዩክሬን የቅድሞ የአሜሪካ አምባሳደር እንደነበሩት ጃን አርቢስት እይታ ግን ትራምፕ በድጋሚ ከተመረጡ በዚያ ጦርነት እንደተሸነፈ ሆነው መታየት አይፈልጉም። ጃን አርቢስት በአትላንቲክ ካውንስል የዩሮዥያ የጥናት ማዕከል ዲሬክተር ናቸው። ትራምፕ ራሳቸውን እንደ ሁሉን አድራጊ አድርገው እንደሚያዩና ስማቸው በውጭ ፖሊሲ ከሚደርስ ውድቀት ጋር ተያይዘው እንዲነሳ እንደማይፈልጉ እናውቃለን። ነገር ግን በትራምፕ ፕሬዚደንትነት ዘመን ሩሲያ በዩክሬን ጦርነት ድል ከቀናት ከውጭ ፖሊሲ ውድቀት የሚቆጠር ነው የሚሆነው። አንዳንድ መሪዎች ጦርነቱን እንደ ዋና ዩናይትድ ስቴትስ የደህንነት ስጋት አድርገው ሲመለከቱ፣ ሌሎች ደግሞ ከፍ ያለ ወጪ የሚያስወጣ እንቅፋት አድርገው የሚያዩበት የትራምፕ ሪፐብሊካን ፓርቲ Russia, for many of members of the Republican foreign establishment, foreign policy establishment, uh, is viewed as a declining power. ሩሲያ ለአብዛኛው የሪፐብሊካን የውጪ ግንኙነት ፖሊሲ ተቋማት የተጽዕኖ አድራጊነት አቅሟ እየቀነሰ ነው። ስለሆነም የሩሲያ እና የዩክሬን ጦርነት ከነሱ አቋም አንጻር ለጸጥታ ጉዳዮች የሚውል ብዙ የዩናይትድ ስቴትስ አቅም ሳይባክንበት በፍጥነት እልባት ማግኘት ያለበት ግጭት ነው። ዩክሬን ሪስክ ዩናይትድ ስቴትስ ይህን ጉዳይ ቸል ብላ ከተዎች ዩክሬን አደጋ ላይ የምትወድቅበት ሁኔታ ይፈጠራል። አውሮፓም እንዲሁ ነፃው ዓለምም ለአደጋ ይጋለጣል። ጉዳት ሊያደርሱብን የሚፈልጉ ወገኖችም የልብ ልብ እንዲሰማቸው ያደርጋል። የዩናይትድ ስቴትን የጦር መሳሪያዎች ሩሲያ ውስጥ በሚገኙ ወታደራዊ ላማዎች ላይ እንዳይውሉ በዩክሬን ላይ የጣሉትን ገደቦችን ባይደን በከፊል አስወግደዋል። ያም አቋማቸው ባይደን በሩሲያ ላይ ተጨማሪ ኢኮኖሚያዊ ጫናን ለማድረግ በሚወስዷቸው እርምጃዎች በሁለተኛው ዙር አስተዳደር ዘመናቸው በሚከተሉት ፖሊሲ እንደሚንጸባረቅ የአሜሪካው የካቶሊክ ዩኒቨርሲቲ ፕሮፌሰር ማይክል ኪሜጂ ያስረዳሉም። ከምርጫው ጋር በተዛመዱ ጅምላ ጉዳዮች የተነሳ በዚሁ ላይ ተሞርክዞ ብቻ የውጭ ፖሊሲያቸውን ይወስናሉ ማለት አይደለም። እንዲሁ ባለው ሁኔታ ውስጥ መቼም አንዳንድ ገደቦች እና መፈናፈኛ የሚያሳጡ ሁኔታዎች አይጠፉም። ነገር ግን ባይደን በ2028ቱ ምርጫ ዳግም መወዳደር ስለማይኖርባቸው የእነዚህ ሁኔታዎች ገጽታም በጣም የተለየ ይሆናል። እጩዎቹ ዩክሬን አስመልክቶ ያሏቸውን ልዩነቶች በሩሲያ ጉዳይ ያላቸውን አቋም ለየቅል የሚያንጸባርቅ ነው ትራምፕ ዩናይትድ ስቴትስ ከሞስኮ ጋር ያላትን ግንኙነት ለማሻሻል ሲሆን ፍላጎታቸው፣ ባይደን በአንጻሩ ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሞስኮን ለማግለል በወሰዱት እርምጃ መቀጠል ነው ፈቃዳቸው።